የዲደብልዩ ዜና። በመጀመሪያም ዋና ዋና ዜና የኢትዮጵያ ጸጥታ አስከባሪዎች በአዲስ ስታንዳርድ ሚዲያ ቢሮና በተቋሙ የኢንፎርሜሽን ቴክኖሎጂ ሰራተኛ የመኖሪያ ቤት ብርበራ ማካሄዳቸውን ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ አስታወቀ። በመጪው ግንቦት በይፋ መራሄ መንግስት ይሆናሉ ተብለው የሚጠበቁት ፍሬድሪሽ ሜርስ የጀርመንን ኢኮኖሚ ለማዘመን ቃል ገቡ። የሩሲያው ፕሬዚደንት ቭላዲሚር ፑቲን ነገ የሚከበረውን የፋሲካ በዓል ምክንያት በማድረግ በዩክሬን በሚካሄደው ጦርነት በተናጠል ተኩስ አቁም አወጁ። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ ግን የሩሲያው ፕሬዚደንት በሰዎች ሕይወት ለመጫወት እየሞከሩ ነው ሲሉ በታወጀው የአጭር ጊዜ የተኩስ አቁም ስምምነት እንደሌላቸው የሚጠቁም አስተያየት ሰጥተዋል። ኢትዮጵያውያን አትሌቶች ባሸነፉበት በቤጂንግ የተካሄደ የግማሽ ማራቶን ሩጫ ቻይና ሰው መሰል ሮቦቶች አወዳደረች። ዜናው በዝርዝር የኢትዮጵያ ፀጥታ አስከባሪዎች በአዲስ ስታንዳርድ ሚዲያ ቢሮና በተቋሙ የኢንፎርሜሽን ቴክኖሎጂ ሰራተኛ የመኖሪያ ቤት ብርበራ ማካሄዳቸውን አሳታሚው ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ አስታወቀ። ሐሙስ ሚያዝያ 9 ቀን 2017 በተካሄደው ብርበራ ሶስት የአዲስ ስታንዳርድ ሰራተኞች ታስረው እንደነበር በኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃድ የተሰጠው አሳታሚ ትላንት አርብ ባወጣው መግለጫ አስታውቋል። በተቋሙ ከፍተኛ የኢንፎርሜሽን ቴክኖሎጂ ባለሙያ የመኖሪያ ቤት ፍተሻ የተ ካሄደው ሐሙስ ከጠዋቱ 11 ሰዓት እንደሆነ የገለጸው ጃኬን አሳታሚ ከፍተኛ መንገላታት ደርሶባቸዋል ያላቸው ሰራተኛ በግዳጅ ወደ እስር ቤት ተወስደው ቀትር አካባቢ መለቀቃቸውን ይፋ አድርጓል። ሐሙስ አራት ሰዓት ተኩል አካባቢ ወደ አዲስ ስታንዳርድ ቢሮ ያመሩ የአዲስ አበባ ፖሊስ ኮሚሽን አባላትን ያሉ የጸጥታ ኃይሎች ካካሄዱት ብርበራ በኋላ ከዜናና የሰው ሀብት ክፍሎች ሁለት ከፍተኛ ባለሙያዎች ወስደው ለእስር መዳረጋቸውን መግለጫው ይጠቁማል። በመግለጫው መሰረት ከአዲስ ስታንዳርድ ቢሮ የተወሰዱት ሁለቱ ሰራተኞች እስከ አስር ሰዓት ድረስ በአዲስ አበባ ፖሊስ ኮሚሽን ቆይተው ሜክሲኮ አካባቢ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ ተዘዋውረዋል። ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ ሁለቱ የአዲስ ስታንዳርድ ባልደረባዎች እስከ ምሽት ድረስ በፌዴራል ፖሊስ ወንጀል ምርመራ ቢሮ ከቆዩና ምርመራ ከተደረገባቸው በኋላ እንዲለቀቁ ተደርገዋል ብሏል። አስከባሪዎች በአዲስ ስታንዳርድ ባልደረባ የመኖሪያ ቤትና በተቋሙ ቢሮ ካደረጓቸው ብርበራዎች በኋላ ስምንት ላፕቶፖች፣ ሁለት ዴስክቶፕ ኮምፒውተሮችና ስምንት ሞባይሎችን ጨምሮ ልዩ ልዩ ቁሳቁሶች መውሰዳቸውን መግለጫው ይጠቁማል። የጸጥታ አስከባሪዎች ስለተካሄደው ምርመራ ምንም አይነት መግለጫ የሚሆን መረጃ እንዳታወጡ የሚል ተደጋጋሚ ማስፈራሪያ መስጠታቸውን አሳታሚው አስታውቋል። ፖሊስ ባካሄደው ብርበራ በግዳጅ ከተወሰዱ የኤሌክትሮኒክ ዕቃዎች በተለይም ከስልኮቹና ኮምፒውተሮች በተናጠለ የሚላኩ መልእክቶች፣ ኢሜሎች፣ እንደዚሁም ግንኙነቶች ተቋሙንና ሰራተኞቹን የማይወክሉ መሆናቸውን ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ ገልጸዋል። በመጪው ግንቦት በይፋ መርሃዊ መንግስት ይሆናሉ ተብለው የሚጠበቁት ፍሬድሪሽ ሚየርስ የጀርመንን ኢኮኖሚ ለማዘመን ቃል ገቡ። የመሀል ቀኝ የፖለቲካ ርዕዮት የሚከተለው የክርስቲያን ዴሞክራቶች ህብረት ዛሬ ቅዳሜ ባሰራጨው የቪዲዮ መልእክት ሜርስ አላማችን ግልጽ ነው፣ ጀርመን በኢኮኖሚ ጠንካራ፣ ደህንነቷ የተረጋገጠ ፍትሃዊና የበለጠ ዘመናዊ መሆን አለባት ብለዋል። እህትማማቾቹ ክርስቲያን ዴሞክራቶች ህብረትና ክርስቲያን ሶሻል ህብረት የመሀል ግራ ርዕዮት ከሚከተለው ሶሻል ዴሞክራቲክ ፓርቲ ጋር ጥምር መንግስት ለመመስረት የደረሱበት ስምምነት የብርቱ ድርድርና በሀገሪቱ ሁለት ትልልቅ ፓርቲዎች መካከል የተፈጠረ የአዲስ መተማመን ውጤት እንደሆነ ገልጸዋል። በኢንዱስትሪው ላይ ኢንቨስት ለማድረግ ለአነስተኛና መካከለኛ ኢንተርፕራይዞች የግብር ፎይታ ለመስጠት እንደዚሁም አስተማማኝ የኃይል አቅርቦት መኖሩ ለማረጋገጥ ቁርጠኛ ነን ብለዋል። ከጨለማ ቀናት በኋላ ብርሃን አለ ያሉት ሚያርስ የጀርመን ኢኮኖሚ ማህበራዊና ጂኦፖለቲካዊ ተግዳሮቶች ቢኖሩባትም ተስፋ ለማድረግ የሚያስችል ምክንያት መኖሩን ጠቁመዋል። ጀርመን በአውሮፓና በዓለም አቀፍ ጉዳዮች በጩኸት ሳይሆን በታማኝነት በትዕቢት ሳይሆን በአጋርነት ላቅ ያለ ሚና የመጫወት እቅድ እንዳላትም አስረድተዋል። ይህ ዶይቸቨለ ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን ነገ የሚከበረውን የፋሲካ በዓል ምክንያት በማድረግ በዩክሬን በሚካሄደው ጦርነት በተናጠል ተኩስ አቁም አወጁ። ሰብአዊ ሁኔታዎችን መሠረት በማድረግ የሩሲያ ወገን የፋሲካ ተኩስ አቁም አውጃል ያሉት ፑቲን ለሩሲያ ኦር ጠቅላይ ኢታማዦር ሹም ጀነራል ቫሌሪ ግራሲሞቭ ሁሉም አይነት ወታደራዊ እንቅስቃሴዎች እንዲቆሙ ትእዛዝ ሰጥተዋል። ዩክሬን የእኛም ፈለግ ትከተላለች ብለን እንገምታለን ቢሉም ፑቲን ወታደሮቻችን ሊከሰት የሚችል የተኩስ አቁም ጥሰትን ለመከላከልና የጠላትን ጠብጫሪ የጥቃት እርምጃዎች ለመመከት ዝግጁ መሆን አለባቸው ብለዋል። የሩሲያው ፕሬዚደንት ያወጁት የተኩስ አቁም ከቅዳሜ ማምሻ እስከ እሁድ እኩለ ሌሊት የሚዘልቅ ነው። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ ግን የሩሲያው ፕሬዝደንት በሰዎች ሕይወት ለመጫወት እየሞከሩ ነው ሲሉ በታወጀው የአጭር ጊዜ የተኩስ አቁም እምነት እንደሌላቸው የሚጠቁም አስተያየት ሰጥተዋል። በዚህ ወቅት የአየር ጥቃት ማስጠንቀቂያ በመላ ዩክሬን እየተሰራጨ ነው ያሉት ዜሌንስኪ በኤክስ ባሰፈሩት መልእክት በሰማያችን የሚታዩ የጥቃት ድሮኖች ፑቲን ስለ ፋሲካና የሰው ልጆች ሕይወት ያላቸውን ትክክለኛ አቋም ይናገራሉ ብለዋል። ይሁንና ዜሌንስኪ ዩክሬን ፑቲን ያወጁትን ተኩስ አቁም ታከበር እንደው Για λοιπόν ακραία. በኢራንና በአሜሪካ መካከል ኑክሌርን በተመለከተ የሚካሄደው ድርድር ወደፊት እየተራመደ መሆኑን የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ተናገሩ። የሁለቱ ሀገሮች ተወካዮች ዛሬ ቅዳሜ በጣሊያን ዋና ከተማ ሮም ተገናኝተው ነበር። በአማን አደራዳሪነት በሮም የተካሄደው ስብሰባ አማን አርጋቺ በጣም ጥሩ ብለውታል። ድርድሩ ወደፊት እየተራመደ ነው ማለት እችላለሁ ያሉት አማን አርጋቺ አሁን በተለያዩ መርሆዎችና አላማዎች ረገድ ከጥሩ መግባባት ላይ ደርሰናል ሲሉ ለሀገራቸው ቴሌቪዥን ጣቢያ ተናግረዋል። ሦስተኛው ዙር ድርድር በሚቀጥለው ሳምንት ይካሄዳል ተብሏል። ድርድሩ እየተካሄደ የሚገኘው በመካከለኛው ምስራቅ የአሜሪካ ልዩ ልዑክ በሆኑት ስቲቭ ዊትኮፍ እና በኢራን ውጭ ጉዳይ ሚኒስትር አማን አርጋቺ በኩል ነው። ዊትኮፍ ከዚህ ቀደም ኢራን ኑክሌር ለመገንባት የሚያስፈልገውን ዩራንየም አብላላቷን ሙሉ በሙሉ እንድታቆም ጠይቀው ነበር። ጥያቄያቸውን ግን አርጋቺ አልተቀበሉትም። ኢትዮጵያውያን አትሌቶች ባሸነፉበት በቤጂንግ የተካሄደ የግማሽ ማራቶን ሩጫ ቻይና ሰው መሰል ሮቦቶች አወዳደረች። በቤጂንግ ዛሬ ቅዳሜ የተካሄደው ኢታውን ሂማኑ ኖይድ ሮቦት ግማሽ ማራቶን በዓለም የመጀመሪያው እንደሆነ ተነግሮለታል። በውድድሩ አስር ሺህ ሰዎችና ሃያ አንድ ሰው መሰል ሮቦቶች ተሳትፈዋል። ከተሳተፉት መካከል የተወሰኑት ከሰዎች ዘግተውን ቢሆን ውድድሩን ማጠናቀቅ ችለዋል። በቤጂንግ ሮቦቲክስ ፈጠራ ማዕከል የተሰራው ቲያንጎንግ አልትራ የግማሽ ማራቶን ሩጫውን ለማጠናቀቅ ሁለት ሰዓት ከአርባ ደቂቃዎች ፈጅቶበታል። ኢትዮጵያዊው ኤልያስ ደስታ በአንጻሩ ውድድሩን ከአንድ ሰዓት ቀድሞ አጠናቋል። ኤልያስ የግማሽ የማራቶን ውድድሩን በአንድ ሰዓት ከሁለት ደቂቃ ከ36 ሰከንዶች አጠናቋል። በሴቶች ኢትዮጵያዊቷ ሀዊ ጉደታ አሸናፊ ሆናለች። ሀዊ ውድድሩን በአንድ ሰዓት ከ11 ደቂቃ ከ7 ሰከንዶች ስትጨርስ፣ ሌላዋ ኢትዮጵያዊ ትነበብ ነጋ ሁለተኛ ሆና አጠናቃለች። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ ጸጥታ አስከባሪዎች በአዲስ ስታንዳርድ ሚዲያ ቢሮና በተቋሙ የኢንፎርሜሽን ቴክኖሎጂ ሰራተኛ የመኖሪያ ቤት ብርበራ ማካሄዳቸውን ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ አስታወቀ። በመጪው ግንቦት በይፋ መራሄ መንግሥት ይሆናሉ ተብለው የሚጠበቁት ፍሬድሪሽ ሜርስ የጀርመንን ኢኮኖሚ ለማ ዘንበን ቃል ገቡ። የሩሲያው ፕሬዚደንት ቭላዲሚር ፑቲን ነገ የሚከበረውን የፋሲካ በዓል ምክንያት በማድረግ በዩክሬን በሚካሄደው ጦርነት በተናጠል ተኩስ አቁም አወጁ። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ግን የሩሲያው ፕሬዚደንት በሰዎች ሕይወት ለመጫወት እየሞከሩ ነው ሲሉ በታወጀው የአጭር ጊዜ የተኩስ አቁም ስምምነት እንደሌላቸው የሚጠቁም አስተያየት ሰጥተዋል። ኢትዮጵያውያን አትሌቶች ባሸነፉበት በቤጂንግ የተካሄደ የግማሽ ማራቶን ሩጫ ቻይና ሰው መሰል ሮቦቶች አወዳደረች። ዜናው በዚሁ አበቃ። ጤና ይስጥልኝ።